ዩናይትድ ስቴትስ በደቡብ ሱዳን ውዝግብ ውስጥ ባሉ በሁለቱም ወገኖች ላይ የመጀመሪያውን ማዕቀብ ጥላለች። ካለፈው ታህሳስ ወር ወዲህ ብቻ በመንግስቱ ደጋፊዎችና ተቃዋሚዎች መካከል በተካሄደው በዚህ ግጭት በሺዎች የሚቆጠሩ ሕይወት ጠፍቷል። ከጎሳ ግጭት ጋር በተያያዘ ጦርነትም ከአንድ ነጥብ ሁለት ሚሊዮን ሕዝብ በላይ ከቤት ንብረቱ ተፈናቅሏል። የአሜሪካ ድምፁ ማይክ ሪችማን ከዚሁ ከዋሽንግተን እንደዘገበው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው ማዕቀቡን ትናንት ማክሰኞ ከአውሮፓ ህብረቷ የውጭ ፖሊሲ ኃላፊ ካትሪን አሽተን ጋር በተገናኙበት ወቅት ይፋ ያደረጉት። ሁለቱም ወገኖች ለጠፋው የሰው ሕይወት ተጠያቂዎች ናቸው ያሉት ኬሪ አመጹ ከሰው ሕሊና በላይ መሆኑን አልሸሸጉም። የውጭ ጉዳይ ሚኒስትር ኬሪ ሁለቱም ማለት መንግስትም ሆነ የተቃዋሚው ወገን በጠላትነት ላለመተያየት ባለፈው ጥር ያደረጉትን ስምምነት እንዳላከበሩ አመልክተው አሁን ደግሞ በቅርቡ የደቡብ ሱዳን መንግስትም ሆነ የተቃዋሚው ቡድን የወሰዱት እርምጃ ተቀባይነት የሌለው መሆኑን አስረድተዋል። ደቡብ ሱዳን ተመልሳ ወደ ጦርነትና ውዝግብ ውስጥ እንዳትገባ ዩናይትድ ስቴትስ የተቻላትን ሁሉ ታደርጋለች ብለዋል። ኬሪ የሰላም ጥሪ ካስተላለፈውና ውዝግብን ማስወገድ የሚቻለው በጦርነት ሳይሆን በውይይት ነው የሚል አቋም ካለው ከደቡብ ሱዳን ህዝብ ጎን መቆማችንን እንቀጥላለን። ሾንግ እና ጋዴት ዩናይትድ ስቴትስ ውስጥ ባላቸው ንብረት ላይም ማዕቀብ እንደሚጣል ነው የውጭ ጉዳይ ሚኒስትር ኬሪ የተናገሩት። የአውሮፓ ሕብረትም ደቡብ ሱዳን ላይ ማዕቀብ ለመጣል ማቀዱን የሕብረቱ የውጭ ጉዳይ ኃላፊ ካትሪን አሽተን ተናግረዋል። ደቡብ ሱዳን በጎሳ ላይ የተመሰረተ የእርስ በርስ ጦርነት ሊቀሰቀስባት በቋፍ ያለች ሀገር መሆኗ ያሳስበኛል። በዚህ ላይ ረሃብና ሰብአዊ ቀውስም እያንዣበቡባት ነው። እናም ለመፍትሔው በጋራ መስራት ይኖርብናል። መሪዎቹ ምን ማድረግ እንዳለባቸው የተነገራቸው ለመፈጸማቸው በቅርብ መከታተል ያስፈልጋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው ሳምንት አዲስ አበባ ላይ ከፕሬዚዳንት ሳልቫኪር ጋር በተገናኙበት ወቅት ሳልቫኪር ከተቀናቃኛቸው ሪክ ማቻር ጋር የሰላም ስምምነት እንደሚፈራረሙ ነግረዋቸው እንደነበር አይዘነጋም። ከዚሁ ከደቡብ ሱዳን ጉዳይ ሳንወጣ ታዲያ እስክንድር ፍሬው ከአዲስ አበባ የላከልን ዘገባ በዚህ በኩል መረጃ አለው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋር ትናንት ባወጣው መግለጫ እንዳመለከተው ፕሬዝዳንት ሳልቫኪር ማያርዲትና አማጽያኑን የሚመሩት ዶክተር ሪክ ማሻር ፊት ለፊት የሚገናኙበት ቀን ተቆርጧል። የወቅቱ የኢጋድ ሊቀመንበር ከሆኑት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የቀረበላቸውን ግብዣ ተቀብለው ወደ አዲስ አበባ እንደሚመጡ ነው መግለጫው ያስረዳው። ዋናና ምክትል ሆነው ደቡብ ሱዳንን ሲመሩ የቆዩት ፕሬዝዳንት ኪርና ሪክ ማሻር አርብ ሲገናኙ ከአራት ወራት በኋላ የመጀመሪያቸው ይሆናል። ትናንት በደቡብ ሱዳን ቆይታ ያደረጉትና የአማጽያኑን መሪ ሪክ ማሻርን በሳተላይት ስልክ ያነጋገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ወደ አዲስ አበባ ሊመጡ ቃል እንደገቡላቸው ገልጸዋል። የሁለቱን መሪዎች ግንኙነት በመጀመሪያ ያመቻቹት በቅርቡ ጉብኝት ያደረጉት የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። ፕሬዚዳንት ኪርን በአካል ዶክተር ማሻርን ደግሞ በስልክ ያነጋገሩት ውጭ ጉዳይ ሚኒስትሩ በተለይ የፕሬዝዳንት ኪርን ስምምነት ማግኘታቸውን ተናግረው ነበር። የአሜሪካው የውጭ ጉዳይ ሚኒስትር እንደሚያምኑት የደቡብ ሱዳንን ግጭት ያባባሰው የእነዚህ ሁለት ሰዎች የግል ጠብ ነው። በሁለቱ መሪዎች መካከል ያለ የግል ብጥብጥና ንዴት አገሪቱን በሙሉ አሁን እየሄደች ወዳለችበት አዘቅት ውስጥ እንዲከት ልንፈቅድ አይገባም። የሁለቱ መሪዎች ውይይት በልዑካን ቡድኖቻቸው አማካኝነት ሲካሄድ ከቆየው ድርድር ጋር እንዴት እንደሚቀናጅ አልተገለጸም። ኢጋድ ባወጣው መግለጫ ግን የመሪዎቹ የፊት ለፊት ውይይት በሀገሪቱ ያለውን ብጥብጥና ግድያ ለማስቆም እንደሚያግዝ ገልጿል። አሳታፊና ዘለቄታዊ የፖለቲካ መፍትሄ ለማምጣት በአዲስ አበባ እየተደረገ ላለው ድርድርም አንቀሳቃሽ ሆኖ ያገለግላል ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ